የመናኝ ጉዞ ምዕራፍ ስድስት መንገዱን መቀጠሉ። ክርስቲያንና ታማኝ እየተጽናኑ ሲሄዱ ክርስቲያንም ጉዞውን ወደፊት ስቀጥል መንገደኞች በላዩ ላይ መጥተው ከፊታቸው ያለውን እንዲመለከቱበት ከተሰራው ከአንዲት ትንሽ ኮረብታ ደረሰ። በዚች ኮረብታ ላይም ወጥቶ ወደፊት ቢመለከት ታማኝ የሚባል ሰው ትንሽ ርቆ ሲሄድ አየ። ይህን ጊዜም ክርስቲያን ከፍ ባለ ድምፅ ተጣርቶ ታማኝ ሆይ፣ ቆይ አብረን እንጓዝ ብሎ ተናገረው። ታማኝም ጥሪውን ሰምቶ መለሰ። መለስ ስብል ክርስቲያን እስኪደርስበት ድረስ ቆየኝ ብሎ ነገረው። ታማኝ ግን የለም አይሆንም፣ ልጠብቅ አልችልም። ልገድለኝ የሚፈልግ ጠላቴ ተከታትሎኛልና ነፍሴን ለማዳን ብሮጥ ይሻለኛል። አለው። ክርስቲያንም እንዲህ ያለ መልስ በማግኘቱ ትንሽ ደነገጠ። ቢሆንም በሞላ ኃይሉ ሮጠና ታማኝን ደረሰበት። እንደውም በጣም በፍጥነት ይሮጥ ስለነበረ ቀድሞ ታለፈ። ክርስቲያንም ባልንጀራውን ጥቂት ስለ ቀደመው በገዛ ራሱ ተመካ። ከዚያም በኋላ የሚራመድበትን ስላየ ድንገት ተሰናክሎ ወደቀ ስላላየ ድንገት ተሰናክሎ ወደቀ። ታማኝም መጥቶ እስኪረዳው ድረስ መነሳት አልቻለም። ከዚህም ቀጥሎ በሕልሜ ሁለቱ ጓደኞች በታላቅ ፍቅር ተፋቅረው በመጡበት መንገድ ውስጥ ስለገጠማቸው ነገሮች እየተወያዩ ስጓዙ አየው። ይህንንም ጭውውት ክርስቲያን እንዲህ ስል ጀመረው። የተከበረ እና የተወደድ ወንድሜ ታማኝ፣ እኔ አንተን ከኋላህ መጥቼ ስለ ደረሱብህና እግዚአብሔርን መልካም ፈቃዱ እንዲህ ባለ በሚያስደስት መንገድ እኔንና አንተን እንድንጓዳኝ እንድንሄድ ስላበቃን በጣም ደስ ይለኛል። ታማኝ ወዳጄ ወይ እኔም ለዚህ መንገድ የአንተን ጓደኝነት ከከተማችን ሳለን ጀምሬ ያስቤ ነበር። ዳሩ ግን አንተ ቀድመኸኝ ስለ ተነሳ እስከዚህ ድረስ ብቻ ብቻዬን መጓዝ ግድ ሆነብኝ። ክርስቲያን፣ እኔን ተከትለህ ጉዞህን እስክትጀምር ድረስ ምን ያህል ጊዜ በጥፋት ከተማ ተቀምጠ ኖረዋል? ታማኝ፣ መቀመጥ እስኪሳነኝ ድረስ ቆየው። ምክንያቱ አንተ ከተነሳ በኋላ ጥቂት ቆይቶ እሳት ከሰማይ ወርዶ በቅርብ ጊዜ ከተማችንን ጨርሶ ያቃጥለዋል የሚል ወሬ በዝቶ ስለ ነበር ነው። ክርስቲያን እንዴት ጎረቤቶች እንደዚህ ተናግረው ኖረዋልን? ታማኝ አሁን ለጥቂት ጊዜ ከተማው ሰው ሁሉ ወሬዊ ነበር። ክርስቲያን ይህንንስ አደጋ ለማምለጥ ከአንተ ባስተቀር ከከተማው ይወጣ የለምን? ታማኝ እንዳሉት ምንም እንኳ ስለ ከተማችን መጥፋት በብዙ ቢወራ ወሬውን ደህና አድርገው የሚያምኑበት ብዙ ሰዎች አልነበሩ። እንዲያውም ይህንን ወሬ በብዙ ከሚያወሩት ሰዎች አያሌዎቹ ስለ አንተ ከከተማው ማውጣት በጣም ያላግጡ ነበር። ጉዞህም ተስፋ የሌለው ነው ይላሉ። እኔ ግን ወሬውን አመንው አሁንም ከሰማይ እሳትና ዲን ወርዶ ከተማችንን በመጨረሻ እንደሚያጠፋት አምናለሁ። በዚህ ምክንያት ከከተማችን ሸሸው። ክርስቲያን ስለ ጎረቤታችን ስለ ወላዋይ አንዳች አልሰማህም? ታማኝ አሁን ተስፋን የሚያሳጣ ረግረግ እስከሚባል ቦታ ድረስ እንደተከተለ ሰማ። ነገር ግን አያሌ ሰዎች ከዚያ ውስጥ ወድቆ ተመለሰ ብሎ ያወሩ ነበር። እርሱ ግን ይህንን ካደ። እኔ ግን ከዚያ ውስጥ ባለው ቆሻሻ እንደ ተበከለ በእርግጥ አውቃለሁ። ክርስቲያን ጎረቤቶቹስ ምን አሉት? ታማኝ ወደ ከተማችን ከተመለስክበት ቀን ጀምሮ የሰው ሁሉ ማላገጫ ሆኗል። አንዳንዶች በጣም ስለምንቁት ስራ እንኳ ሊሰጡት አይወዱም። ያሳዝናል። የአሁኑ ሁኔታው ከበፊቱ ባሰበት ሰባት ጊዜ ባሰ ነው። ክርስቲያን እንደምን ያንን እነርሱን የናቁትን መንገድ ትቶ ቢመለስ እንዲህ አድርገው ያበሳጩታል? ታማኝ አይ ስቀሉት፣ ይህን ወላዋይ በሃይማኖቱ ያልጸና ነው እና ይሉ ነበር። እኔ እንደሚመስለኝ መንገዱን ስለለቀቀ በሰው ፊት መቀለጃና መሳቂያ እንዲሆን እግዚአብሔር ጠላቶቹን አንስቶበታል። ኤርሚያስ 29:18:19 ክርስቲያን ከከተማችን ከመውጣት በፊት ከእርሱ ጋር አልተነጋገርህም? ታማኝ አንድ ጊዜ በአደባባይ አየሁት። ዳሩ ግን ባደረገው ነገር እንዳፈረሰው መንገድ ለውጦ ሹልክ ብሎ ሄደ። እኔም ልናገረው አልቻሉም። ክርስቲያን እኔ በመጀመሪያ ሲወጣ በእርሱ ላይ ተስፋ ነበረኝ። አሁን ግን ከከተማይቱ ጋር እንዳይጠፋ እፈራለሁ። በእውነት ያ ምሳሌ በእርሱ ላይ ደረሰ። ውሻ ወደ ትፋቱ ተመለሰ፣ እርያም ታጥባ በአዛባ ለመንከባለል ተመለሰች። ሁለተኛ ጴጥሮስ ሁለት ሀያ ሁለት ታማኝ የሚፈራለት ይህንኑ ነው። ነገር ግን የሚሆነውን ማን ሊከለክል ይችላል? ክርስቲያን በል እንግዲህ ወዳጄ ታማኝ፣ አሁን እርሱን ትተን ስለ እኛ ጉዞ እንጫወት። እስቲ በል በመንገድ ላይ ስላጋጠሙ ነገሮች ነገረኝ። መቼም ብዙ እንዳጋጠመህ አውቃለሁ። ታማኝ አንተ የወደቅህበትን ረግረግ መቼም ሳልወድቅበት አለፍ እስከ ደጆችም ድረስ ያለ አንዳች ችግር ደረስም። ነገር ግን ከዚያ ስደርስ አንዲት የስጋ ምኞት የምሏት ሴት አገኘሽ። እርሷም ወደ ትልቅ ውድቀት ልታደርሰኝ ነበር። ክርስቲያን ከእርሷ ማምለጥ በጣም በጀ። ዮሴፍንም እኮ ልታስተው በጽኑ ሞክራው ነበር፣ ዳሩ ግን አሸነፋት። በዚህ ምክንያት ነፍሱን ሊያጣ ነበር። ዘፍጥረት 39 11 እስከ 13 በአንተ ስለምን አደረገች ታማኝ ካልደረሰበት ባስተቀር ማንኛውም ሰው ሊያውቀው አይችልም። አንተ ግን ይህንን ትንሽ ታውቀዋለህ። በጣም በሚያታልለው አንደበቷ በማሞገስና ማናቸውንም ደስታና ተስፋ በመስጠት አሞኝታኝ ወደ ቤቷ ጎራ እንድል ሞከረች። ክርስቲያን መልካም ልና ስለሚገኘው ደስታ ግን ተስፋ አልሰጠችህም። ታማኝ መቼም ስለ አለማዊ ነገርና ስለ ስጋ ፈቃድ ደስታ ሁሉ ተስፋ እንደ ሰጠችኝ ታስታውላለህ። ክርስቲያን ከእርሷ በማምለጥ እግዚአብሔርን አመሰግናለሁ። ከእግዚአብሔር የተጣለ በእርሷ ጉድጓድ ይወድቃል። ምሳሌ ሀያ ሁለት አስራ አራት ታማኝ ነገር ግን ከማታለሏም በፍጹም አምልጬ እንደሆነ ወይም እንዳልሆነ አላወቁም። ክርስቲያን እንዴት ፈቃዷን እንዳልፈጸምህላት አምናለሁ። ታማኝ እውነት ነው። እኔ ራሴን እንዳላረክስ ፈቃዷን አልፈጸምሁላትም። ያን ጊዜም አካሄዷ ወደ ሲኦል ነው። ኢዮብ ሰላሳ አንድ አንድ ምሳሌ አምስት አምስት ከዚህ ቀደም ያነበብውት ጽህፈት ብታወሰኝ መልኳ እንዳሴተኝ ፊቴን ሸፈንም። እርሷም እንዲህ በማድረጌ ብዙ ሰደበችኝ። እኔ ግን ነገሯን ንቄ መንገዴን ቀጠልኩ። ክርስቲያን ከዚያስ ወዲያ ሌላ አደጋ አላጋጠምህም? ታማኝ መቼም ችግር ወደሚባለው ተራራ ስር በደረስው ጊዜ ከአንድ በጣም ከሸመገለ ሰው ጋር ተገናኘው። ይህ ሽማግሌ ማን፣ ወዴት ትሄዳለህ ብሎ ቢጠይቀኝ፣ መንገደኛ ነኝ፣ የሚሄደው ወደ ሰማያዊቱ ከተማ ነው ብዬ መለሱለት። መልሱንም ካዳመጠ በኋላ ታማኝ ሰው ትመስላለህና እኔ ደሞዝ እየሰጠው ከእኔ ጋር ልትቀመጥ ትወዳለህ ወይ ብሎ ጠየቀኝ። እኔም ተራይን ማን እንደሆነ ለማወቅ ስለ ወደዱ፣ አንተ ማን፣ የትስ ትኖራለህ ብዬ ጠየቁት። ስመልስም የእኔ ስም የመጀመሪያው አዳም ነው፣ የምኖረውም በሐሰት ከተማ ውስጥ ነው ብሎ ተናገረ። ኤፌሶን 4 22 አሁንም ደግሜ ስራ ምንድን ነው ብዬ ጠየቅሁት። እርሱም ሥራ ያያሌ ደስታ ነው፣ ደሞዝህም ይህ ነው። እኔ ሲሞት አንተ ትወርሰኛለህ ብሎ መለሰልኝ። አሁንም መልሼ እንዴት ያለ ቤት እንዳለውና ሌሎችም አገልጋዮች እንዳሉ ጠየቁ። እንዲህ ብሎ መለሰልኝ። ቤቴ በልዩ ልዩ ጌጥ የተሽሞነመነና ያጌጠ ነው። አገልጋዮቼም እኔ የወለዷቸው የእኔ ልጆች ናቸው አለኝ። እኔም የልጆቹን ቁጥር ጠየቁ። ሶስት ልጆች ብቻ አሉኝ። ከእነርሱም መጀመሪያዊቱ የስጋ ፍላጎት ሁለተኛም ትባላለች። ሁለተኛ አይቱም የአይን መመኘት መጨረሻ አይቱን በኑሮ ትምክህት ትባላለች። አንደኛ ዮሐንስ ሁለት አስራ ስድስት ፈቃድህንም ቢሆን ልታገባቸው ትችላለህ። በመጨረሻም እንዲህ ብዬ ጠየቅሁት፣ ከአንተ ጋር እስከ መቼ ድረስ እቀመጣለሁ? እርሱም እንዲህ አለኝ፣ እኔ በሕይወቴ እስካለው ድረስ ከእኔ ጋር ትኖራለህ። ክርስቲያን በመጨረሻ ውስጥ ነገራችሁ፣ እንደምን ጨረሳችሁ? ታማኝ ፦ እኔማ በመጀመሪያ ንግግሩና ጨዋታው ቢያምረኝ አብሬ ለመሄድ አስቤ ነበር። ነገር ግን ሳጫውተው አትኩሬ ቢመለከተው በግንባሩ ላይ እንዲህ የሚል ጽህፈት አየሁ፣ አሮጌውን ሰውዬ ከስራው ጋር አስወግድ። ክርስቲያን ፦ አንብበስ ምን አደረገ? ታማኝ ያን ጊዜም እንደምን ልታታልለኝ እንደሞከረና ሞከረና ሊያታልለኝ እንደ ወደ ቤቱን ብሄድ ኖሮ እንደ ባሪያ ልሸጠኝ እንዳሰበ ገባኝና ሰውነቴ ጋለ። ንግግሩን እንዲያቆምና ወደ ቤቱን መድረክ እንኳን እንደማልቀርብ ነገሩ። እርሱም መለሰና ስድብ፣ መስደብ ማስፈራራት ይዝትብኝ ጀመር። እንደውም ከቤቴ ሰው ልክ ያስመጣና በመንገድህ ጽኑ ችግር እንዲያመጡብ ያደርጋለሁ አለኝ። እኔም ቶሎ ለመሄድ ከፊቱ ዘወር ብል አጥብቆ በጣም እስኪያመኝ ድረስ ቢጨብጠኝ ሰውነቴ ስጋን ቦጭቆ የወሰደ መሰለኝ። እኔም አዬ እኔ ጎስቋላው ሰው ብዬ ጮሁ። ሮሜ ሰባት ሀያ አራት ከእርሱም እንደ ተለየው በተራራው መንገዴን ቀጠሉ። ተራራውንም ወጥቼ ካጋመሱ በኋላ ኋላዬ ቢመለከት አንድ ሰው እንደ ነፋስ እየሮጠ ወደ እኔ ሲመጣ አየሁ። የእምሮ ሯጭ ልክ የማረፊያ መቀመጫ ባለበት ስፍራ ላይ ደረሰብኝ። ክርስቲያንም ታማኝን ከነገሩ አቋርጦ፣ እኔም በዚህ መቀመጫ ላይ አሪፌ ነበር፣ እንደውም እንቅልፍ ቢያሸንፈኝ ይህ ጥቅልል ከብብቴ ስር ወድቆ ልጠፋ ነበር ብሎ ነገር ተናገረ። ታማኝ ይሆናል፣ ግን ወዳጄ ክርስቲያን እስካልጨረሰ ድረስ ታገሰኝ እስክጨርስልህ ድረስ ታገሰኝ። ይህ ያልሁ ሰውዬ እንደ ደረሰብኝ በአንድ ጊዜ በኃይል መታኝና እንደ ሞተ ሰው ከእግሩ ስርጣለኝ ራሴንም ካወቅ በኋላ በምን ምክንያት እንዲህ ታሰቃየኛለህ ብዬ ጠየቅሁት። እርሱም የመጀመሪያውን አዳም ለመከተል የተሸሸገ ዝንባሌ ስላለብህ ነው ብሎ ዳግመኛ ክፉኛ ቢመታኝ እንደገና ከእግሩ ስር እንደሞተ ሰው ተመል ተጥመልም እየወደቁ አሁንም ራሴን ካወቁ በኋላ እባክ ምህረት አድርግልኝ ብዬ ለመንም። ለዚህም መልስ ምህረት እንደምን እንደማደርግ አላውቅም ብሎ አሁንም እንደገና መጥቶ ወደ መሬት ጣለኝ። አንድ ሰውም መጥቶ ባይገላግለው በእውነት እገድለኝ ነበር። ክርስቲያን ይህ ያለው አገልጋይ ማን ይባላል? ታማኝ፣ በመጀመሪያ ይህ ገላጋ ማን እንደሆነ አላወቅሁትም። በኋላ ግን በእጆቹና በጎኑ የነበሩትን ብሶች አየሁ። በኋላም ጌታችን እንደሆነ አወቅሁም። ከዚህም ተነስቼ በተራራው ጉዞ ይን ቀጠሉ። ክርስቲያን፣ ያ የደረሰብህ ሰው ሙሴ ይባላል። ይህ ሙሴም ምሕረትን ፍጹም አያውቅም። ትዕዛዙንም ለምጥስ ሬራ ያሳይ ታማኝ ደህና አድርጌ አውቀዋለሁ። እኔና እርሱ የተገናኘ ነው። ያን ጊዜ ብቻ አይደለም። ከዚህ ቀደም በሰላም በቤቴ ስኖር ቤትህን ጥለህ ካልሄድ በላይ በላይ ላይ ያቃጥለዋለሁ ብሎ አስፈራርቶኝ ነበር። ክርስቲያን ሙሴን ካገኘበት ቦታ አጠገብ ካለው ተራራ ላይ ነበረችውን ቤት አላየህምኒ? ታማኝ አየዋት። ወደዚያ ከመድረሴ በፊት አንበሶችን አየኋቸው። እንደሚመስለኝ ግን ገና እኩል ቀን ስለነበረ አንበሶቹ ተኝተው ነበር። ደግሞ ቀኑ ገና ስለነበር በረኛውን አልፌ ተራራውን ወረድ። ክርስቲያን አውቃለሁ፣ በረኛው አንተ በዚያ ማለፌን አስታወቀኝ። ነገር ግን ያንን ቤት ጉብኝትህ ጎብኝተ ቢሆን በወደድው ነበር። እስከ ለተሞትህ ድረስ ከቶ ልትረሳቸው የማትችል ብዙ የሚያስደንቁ ነገሮች ባየ ነበር። ይህ ቅርና ለመሆኑ በመውረድህ ዱሃ ከማንም አልተገናኘም? ታማኝ ከዚያስ ደስ አይለኝም ከሚባል ሰው ጋር ተገናኘው። እሱም በዚህ ዱሃ ውስጥ ይመኘው የነበረውን ክብር ካለ ማግኘቱ የተነሳ አብሬው እንድ መለስ ብዙ አባበለኝ። ከዚህም በላይ ራስህን አዋርዳይንን ድሃ በእግር ለመሻገር እሞክራለሁ ስትል ጓደኞችህ ኩራት፣ ትዕቢት፣ ትምክት፣ አለማዊ ክብር፣ ሌሎቹም በጣም ይቀየሙሃል ብሎ አጫወተኝ። ክርስቲያን፣ አንተስ ምን ብለህ መለሰለት? ታማኝ፣ እኔም እንዲህ ብዬ መለሱለት። እነዚህ አሁን ስማቸውን የዘረዘርህልኝ ሰዎች ምንም እንኳ ከኔ ጋር ዝምድና አለን ብሉ እንድህም ስሉ አልዋሹም። ምክንያቱም በእውነት እነሱ ከእኔ ጋር የሥጋ ዝምድና አላቸው። እኔ መናኝ ከሆንኩበት ቀን ጀምሮ እንደ ዘመድ ስላልቆጠሩኝ እኔም በበኩሌ ቸል አሏቸው። ከዚያ ወዲያ እነሱን ለእኔ እንደ ባዳ እንጂ እንደ ዘመዶች አይደሉም። ቀጥዬም ስለ ድሃው ነገር አንተን በፍጹም አልገባህ አልገባህም? አሉት ትህትና ክብርን ትቀድማለች፣ ትዕቢትም ውድቀትን። ስለዚህም አንተ እንደ ሥጋ አስተያየት ይጠቅመኛል ያለውን ከመምረጥ ይልቅ ይህን ድኃ ተከትዬ ጥበብ ያለችውን አዋቂ ወዳሉበት የክብር ቦታ ብሄድ ይሻለኛል አሉት። ክርስቲያን፣ ከዚህስ ሌላ በዚህ ድኃ ውስጥ ያጋጠመ ነገር የለም ታማኝ? ትንሽ ወደፊት እንደ ሄዱ ሀፍረት ከሚባለው ሰው ጋር ተገናኘው። እንደሚመስለኝ ከተገናኘዋቸው መንገደኞች ሁሉ እንደ እርሱ የማይገባውን ስም የወሰደ የለም። የተገናኘውን መንገደኞች ሁሉ ከጥቂት ሙግት በኋላ አፋቸውን ላዘጋቸው ቻሉ። ይህ አፍረት ግን ደፋርና ብርቱ ስለነበር ነበር ከቶ አይረታም። ክርስቲያን እንደምን ምን ብሎ ቢናገርህ ነው? ታማኝ እንዴት እሱማ፣ በደፈናው ሃይማኖትን ተቃወመ። አምልኮን መጠበቅ የሚያሳዝን የተዋረደና የሚያስነውር ስራ ነው አለ። የሕሊናን ወቀሳ የሚሰማ ሰው ወንድ ልባል አይገባውም። ከዚህ በላይ የዓለም ወያን ከሚባሉት ነጻነት ለመራቅ በአንደበቱና በተግባሩ የሚጠነቀቅ ሰው የዘመኑ መቀለጃና መሳለቂያ ይሆናል። እንዲያውም ከአንተ ሀሳብ ጋር የሚስማሙት ከምታያቸው ባለጸጎች ጸጎች አያላንና ጠብባን ቢኖሩ በጣም ጥቂቶች ናቸው። እነሱም እንኳ በጭራሽ ካልተሞኙና ካልታለሉ ሀብታቸውን በከንቱ እንደም እንዲህ አይበትኑ ነበር። አንደኛ ቆሮንቶስ አንድ 26 ሶስት 18 ፊልጵስዎስ ሁለት ሰባት እስከ ዘጠኝ ዮሐንስ ሰባት አርባ ስምንት ቀጥሎም በአሁኑ ዘመን ዋና የሆኑት መናኞች የሚኖሩበት ኑሮ የተናቀና የድህነት በመሆኑ እንዲሁም የአእምሯቸው ማነስና ድንቁርናቸው የሚያሳዝን ነው በማለት አጥብቆ ተቃወመ። እንዲያውም ቆጥሬና ዘርዝሬ ስለማልዘልቀው በአጭሩ ይበቃሃል በማለት በስብከት መካከል ማዘን፣ ከስብከትም በኋላ ወደ ቤት ተክዞ መመለስ ባልንጀራንም ስለ ትንሽ በደል ይቅርታ መለመን፣ በግፍም የተወሰደውን እቃ መመለስ፣ ይህን ሁሉ ወንድ ልሰራው የማይገባ የሚያሳፍር ተግባር ነው አለኝ። እንዲሁም ከአምልኮ ሰውን ከጥቂት ክፉ ልማዶች ለማራቅ ሲፈለግ ክፋታቸውን ለመሰወር እነዚህን በረቂቅ ስሞች ይጠራቸው ነበር። ታላቅ እና የተከበረ ከሆነ ሰው ሁሉ ይለየዋል። ደግሞም በሃይማኖት አንድ ስለሆኑ የተናቀውንና የተዋረደውን ሰው እንዲያከብር ያደርገዋል። እርሱም ትልቅ አፍረት አይደለምን ብሎ ጨረሰ። ክርስቲያን አንተስ ስለዚህ ምን መልስ ሰጠ? ታማኝ በመጀመሪያ የሚመልስለት በጭራሽ ቸገረኝ። ነገሩንም አጽንቶ ቢናገር ከፍርሃት የተነሳ ፊቴ ተለወጠ። ለመሸነፍም በጣም ቀርቤ ነበር። ቆይቼ ግን ባስበው በሰው ዘንድ የተከበረው ሁሉ በእግዚአብሔር ዘንድ የተናቀ እንደሆነ አስተዋል ሉቃስ 16 15 ኋላም ይህ አፍረት ስለ ሰው ክፋት እንጂ ስለ እግዚአብሔር ወይም ስለ እግዚአብሔር ቃል አንዳች እንዳልተናገረኝ አወቅ። እንዲሁም በፍርድ ቀን እግዚአብሔር እኛን እንደ ሥርዓቱና እንደ ማስተዋሉ እንጂ እንደ ሰው ስጋዊ ሀሳብ እንደማይፈርድብን በማስተዋል በዓለም ውስጥ ያሉት ሰዎች ሁሉ እንኳ ቢቃወሙት እግዚአብሔር ያለውን መከተል ከሁሉ እንደሚበልጥ ተገነዘቡ። ከዚህም በላይ እግዚአብሔር ለሰው የገለጸውን አምልኮ እንደሚያከብር፣ ንጹሕልናን በጣም እንደሚወድ አስተዋልም። ደግሞም መንግሥተ ሰማይን ለማውረስ ራሳቸውን ዝቅ የሚያደርጉ በአእምሮ አስተዋዮችና ጠቢባን እንደሆኑ እንዲሁም ክርስቶስን የሚወደድ ድሃ ከሚጠሉ ተካለም ከበርቴዎች እንደማያንስ ቢገኝ። አንተ አፍረት የብጽህና የጠላትነህና ከኔራቅ እንደምንም ጌታዬንና ንጉሴን ትቼ አንተን መንገድ እመርጣለሁ። በመጣ ጊዜስ እንደምን የጌታዬን ፊት ያለው ማርቆስ 8:38 አሁንስ አንተን ሰምቼ ጌታዬንና በሮቹን ብክድ? ከእርሱ እንደምን በረከት እንጠብቃለሁ ብዬ በታላቅ ቃል ነገሩት። ነገር ግን የአፍረት ጽኑና ብርቱ ሸንጋይ ስለነበር እኔ እርሱን ለማሸነፍ በፍጹም ተሳነኝ። ተከትሎም በጀርባዬ ሃይማኖትን እየሰደበ ያሸኮሽክ ብኝ ነበር። ዳሩ ግን በመጨረሻ እንዲህ አሉት፣ በአንተ ዓይን የተናቀ በእኔ ዘንድ ክብር አግኝቷልና ልፋትህ ከንቱ አይሁን፣ አታድክመኝ። ከዚህ በኋላ ትቶኝ ሄደ። እኔም ያን ጊዜውኑ እንዲህ ብዬ ዘምር ጀመር። እንደምን ምን ብዙ ነው ያለበት አበሳ ሕግን ለሚጠብቅ አምላኩን ሳይረሳ ፈቃዱን የሚያስብ በቀን በጨለማ የሰይጣንን ጥሪ ትቶ ለሚሰማ ማን ነው እንዲሰቃይ ነፍሱም እንዲሸበር መንገዱን አቋርጦ ከጌታው እንዲቀር እየደጋገመ በፍጥነት ይመጣል፣ በአዲስ ጥንካሬም ደርሶ ይከበዋል። እኛንም እንዲሁ ድንገት ይገጥመናል፣ ኃይለኛ ነውና ቶሎ ይጥለናል። መንገደኛ እንዲህ ታጠቅና በርታ፣ ያለ ኢየሱስ ክርስቶስ የለህም መከታ። ክርስቲያን ወንድሜ ታማኝ ሆይ ይህ ክፉ ባለጌ በመቃወምህ እጅግ በጣም ደስ ብሎኛል። በፊትም እንዳጫወተኝ በእውነት እርሱ የማይገባውን ስም ወስዷል። እኛንም በየመንገዱ ተከትሎ የሰዎች መሳቂያ እንድንሆንና መልካም ነገርን ሊያስክደን በመሞከሩ በጣም ደፋር ነው። በእርግጥ እንደዚህ ያለ ድፍረት ባይኖሮ ኖሮ ይህንን ስራ ለመስራት አይሞክርም ነበር። ስለዚህ እሱን ለመቃወም እንበርታ። እርሱ ምንም እንኳ እስከዚህ ድረስ ድፍረት ቢኖረው የስንፍናን ነገር ብቻ እንጂ የጥበብን ነገር አያከናውንም። ሰለሞን ጠቢባን ክብርን ይወርሳሉ፣ ሰነፎች ግን ከፊታቸው መዋረድ ነው ብሏል ምሳሌ 3፡35። ታማኝ ወንድሜ ክርስቲያን፣ በዓለም ውስጥ ለእውነት የምንዋጋ እንድንሆን ከኅፍረት እንድንድን እግዚአብሔርን ብንለምነው በጣም ጥሩ ሀሳብ ይመስለኛል። ክርስቲያን እንግዲህ፣ እንዲህ በማለትህ በእውነት መልካም ተናገር። ሆኖም ከዚህ ባስተቀር በዚህ ድሃ ውስጥ ሌላ ሰው አላጋጠመህም? እኔ ታማኝ ሌላ አላጋጠመኝም። በመንገዱ ሁሉ የፀሐይ ብርሃን ስለነበር በሞት ጥላ ድሃ ውስጥ እንኳ ምንም ችግር አላጋጠመኝም። ክርስቲያን እንዲህም ከሆነ መልካም እድል አጋጥመዋል። የኔስ እድል በፍጹም የዚህ ግልብጥ ነው። ገና ከድዋ ውስጥ ከመግባቴ ለረዥም ጊዜ ከርኩሱ ከአፖሊዮን ጋር ኃይለኛ ትግል ታገልሁ። ይህ አጶሊዮን ብርቱ ስለነበር ነበር በተሎ የሚገድለኝ መስሎኝ ነበር። ይልቁንም አንድ ጊዜ ከእግሩ ስርጥ ብጥለኝ ከዚያ ደቅሶ ይገድለኛል ብዬ በጣም ፈርቼ ነበር። ከዚህም በላይ ወደ መሬት ብጥለኝ ያየሁት ሰይፍ ከእጄ የያዙት ሰይፍ ከእጄው ስለወደቀ የሚወጋበት ወይም የሚከላከልበት መሳሪያ ምንም ስላልነበረኝ ይህንን በማየቱ ያሸነፈኝ መሰለው። እኔ ግን እግዚአብሔርን እንዲያግዘኝ ለመንሁት። እርሱም ልመናይን ሰምቶ ከነበርሁበት አደጋ አዳነኝ። ከዚህም ጋር በኋላ ወደ ሞት ጥላ ድሃ ገባሁ። ለሃውንም እስከ ጋምስ ድረስ በጨለማ ተጓዙ። በጨለማውም ውስጥ ስጓዝ ከአሁን አሁን ሞት አለው በማለት በጣም እጨነቅ ነበር። በኋላ ግን ፀሐይ ስለወጣች ወጣች የደረቀውን መንገድ በምቾትና በሰላም ለመጨረስ ቻለሁ። የቀረውንም መንገድ በሰላም ለመራመድ በቃ።